ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምን አመሻችሁ? የዛሬ መስከረም 10 ቀን 2008 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማ እግዜር ነኝ። በቀዳሚው ዝግጅታችን የአዲስ አበባ ቀላል ባቡር በትናንትናው ዕለት ሥራ ጀምሯል። ከአገልግሎቱ መጀመር ጋር ተያይዞ የሚኒስትሮች ምክር ቤት የባቡር አገልግሎት ሕግ አውጥቷል። በምጓዝበት ጊዜ ራሱ ያየሁት አንድ ልጅ ዘሎ ሊገባ ሲል አደጋ ሊደርስ ይችል ነበር። ስለዚህ ህብረተሰቡ ይህን ነገር በደንብ መገንዘብ መቻል አለበት። እኛም በበቂ ሁኔታ ለማስገንዘብ እንሞክራለን። ህግ ወጥቷል። የትራንስፖርት ሚኒስትሩ አቶ ወርቅነህ ገበየሁ ናቸው። በሌላው ዘገባችን ደግሞ እሰጥ አገባ የሁለት ወገን ክርክር ይዟል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን የዓለም ዜናዎች እናሰማለን። ደውና ምሻችሁ ዜናውን የማሰማው አዲሱ አበበ ነኝ። የሮማ ውርሰ ሊቀነ ጳጳሳት አባ ፍራንሲስ ዛሬ ወደ ምስራቃዊ የኩባ ግዛት እያመሩ መሆናቸው ተነገረ። ከሀቫና የ800 ኪሎ ሜትር ርቀት ላይ የምትገኘው ምስራቃዊቷ የኩባ ግዛት ኦልጊን የካስትሮ ማለትም የፊደል ካስትሮና የራውል ካስትሮ መኖሪያ ነች። አቡኑ ቀጣይ ጉዟቸው ወደ ሳንቲያጎ ሲሆን፣ ትናንት እሁድ ሃቫና ውስጥ የቅዳሴውን ስነ ስርዓት መምራታቸው ታውቋል። ነገ ከሳንቲያጎ ጉዟቸው በኋላ ወዲህ ወደ ዩናይትድ ስቴትስ እንደሚያመሩም ታውቋል። ኩባ ላይ ተጥሎ ለረጅም ጊዜ የቆየውን የንግድ ማዕቀብ ለማንሳት የተባበሩት መንግስታት ድምፅ በሚሰጥበት ጉባኤ ላይ ዩናይትድ ስቴትስ የድምፅ ተአቅቦ ለማድረግ እያሰበች መሆኗ ተሰማ። ላለፉት ሁለት ዓመታት ዩናይትድ ስቴትስና እስራኤል ብቻ ነበሩ በዚህ እርምጃ ላይ የተቃውሞ ድምፅ ያሰሙ አገሮች። በአሁኑ ወቅት ያለውን ብዛት ያለውን የፍልሰተኞች ቀውስ ለመፍታት አውሮፓ አንድ የተቀነባበረና ወጥነት ያለው እቅድ ልታወጣ ይገባል እንጂ አንድ አገር ይህን ያህል ፍልሰተኞች መቀበል አለበት የሚል ኮታ ወይም አሃዝ ማውጣት ትክክል አካሄድ አይደለም ሲሉ የፖላንዱ ውጭ ጉዳይ ሚኒስትር ግሬጎዝ ሸቲያ አሳስቡ። የመጀመሪያና ቀዳሚ እርምጃ የአውሮፓ ሕብረት ድንበሮቹን ዘግቶ ሲያበቃ የትኛዎቹ የፖለቲካ ስደተኞች የትኛዎቹ ደግሞ የኢኮኖሚ ፍልሰተኞች ወይም ስደተኞች መሆናቸውን ለይቶ ማጣራት ነው በማለትም የፖላንዱ ውጭ ጉዳይ ሚኒስትር ዛሬ ሰኞ በታተመው ፖለቲኮ ዩሮፕ ላይ ይፋ በሆነ የአስተያየት አምድ ገልጠዋል። የደቡብ ሱዳን ፕሬዚዳንት ሳልቫኪር በዚህ ወር ማብቂያ ገደማ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የሰላም ስምምነቱን ለማጠናከር በጠሩት ስብሰባ ላይ እንደማይገኙ ተነገረ። በሶስት ሰዓቱ የዜና እወጃችን ዘገባም እናክላለን። በዚህ ዜና ላይ ሰሜን ናይጄሪያ ውስጥ ትናንት ሁድ ማታ ቦኮ ሃራም ያደረሰው መሆኑ የተጠረጠረ ፍንዳታ ቢያንስ 54 ሰዎች መግደሉ ተነገረ። አንድ ወታደራዊ ባለስልጣን ለቪኦኤ ሀውሳ አገልግሎት እንደገለጡት በፍንዳታው ሌሎች 95 ሰዎችም ቆስለዋል። በመላው ዓለምና በመካከለኛው ምስራቅ የታገቱ አሜሪካውያንን ለማስለቀቅ ዩናይትድ ስቴትስ ጥረቷን እንደምትቀጥል ውጭ ጉዳይ ሚኒስትሩ አስታወቁ። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ይህን ያስታወቁት የመን ውስጥ ታግተው የነበሩ የሁለት አሜሪካውያንን መለቀቅ ተከትሎ ነው። የመን ውስጥ ታግተው የነበሩት የሁለቱ አሜሪካውያን ጉዳይ ዩናይትድ ስቴትስ ትኩረት ያደረገችበት አብይ እንደነበረ ኬሪ አመልክተዋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በትናንትናው ዕለት አገልግሎት መስጠት የጀመረው የአዲስ አበባ ቀላል ባቡር ከተማዋን ለማዘመንና የመጓጓዣ ችግርን ለመቅረፍ የሚያግዝ መሆኑን አስተያየት የሰጡ ነዋሪዎች ተናግረዋል። ከግንዛቤ እጥረትና በቂ የማቋረጫ ቦታዎች ካለመኖራቸው ጋር በተያያዘ አደጋዎች ሊከሰቱ ይችላሉ በሚል ነዋሪዎች ብቻ ሳይሆን የትራንስፖርት ሚኒስትሩም ስጋት እንዳላቸው ገልጸዋል። የሚኒስትሮች ምክር ቤትም ከአገልግሎቱ መጀመር ጋር ተያይዞ የባቡር አገልግሎት ደህንነት ሕግ አውጥቷል። አንድም ሰው ከባቡር አገልግሎት ጋር በተያያዘ እንዲሞት አንፈልግም ብለዋል የትራንስፖርት ሚኒስትሩ አቶ ወርቅነህ ገበየሁ። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። አዎ የቀደመው ተመልሷል። ባቡሩ ዳግም ወደ ኢትዮጵያ መጥቷል። እነዚያ የምስራቅ ኢትዮጵያ ትዝታዎች፣ ከበርካቶች ልብ ውስጥ የቀሩ ዜማዎች፣ ሽልንጌን የመሰሉ ትረካዎች ዳግም ነፍስ ሊዘሩ ጊዜው ደርሷል። ባቡር ቦታ ቀይሮ፣ ቴክኖሎጂ ጨምሮ በአዲስ አበባ ተከስቷል። ክቡራትና ክቡራን ተሳፋሪዎቻችን፣ ቀጣዩ ጣቢያ ሜክሲኮ ወደ መገናኛ። በከተማዋ ከተገነባው 34 ኪሎ ሜትር የባቡር መስመር ግማሹ ትናንት አገልግሎት መስጠት ጀምሯል። በጉዞ ላይ ያነጋገርኳቸው የመጀመሪያ ተሳፋሪዎችም ደስታቸውን ገልጸዋል። በባቡር ግንባታው ፕሮጀክት በብየዳ ስራ መሳተፉን የሚናገረው ዳንኤል አስረስ አንዱ ነው። ደስ ብሎናል። ምን በጣም ያስደስታል። በቃ አንደኛ በስራ የስራ መራናችን በቃ ለእኛ ራሱ ለወደፊቱ ታላቅ እንደ ከዚህ የበለጠ ደግሞ እንድንሰራ አድርጎናል። በጣም ደስ ብሎናል፣ ከምንም በላይ እና አሁንም ደግሞ ለሚቀጥለውም ባሉት በአካባቢው ያሉትን በቃ ደስ ይላል። በቃ ምን ልበል? ይህ በጣም ደስ ስላለ ስሜትን በቃ መናገር ሁሉ ራሱ ያቅተኛል። በከፍተኛ ትምህርት ተቋም

ኢንዱርሰን ባዬ ተመሳሳይ ሀሳብ አንጸባርቀዋል። በዚህ በቀላል ባቡር ውስጥ ሆነን ነው እያነጋገርኩ ያለሁት። ለአዲስ አበባ ምን ማለት ነው በአንተ እምነት ይህ የባቡር ትራንስፖርት መጀመር እንደ ከተማ? እኔ እንጃ በጣም ይሄ በጣም ደስ የሚል ነገር ነው። ለአዲስ አበባ ደግሞ አንድ ትራንስፎርሜሽን ነው። የእውነትም እድገቷን ታንጀብል እንዲሆን ያደረገ ነው። ማለት እድገቷ የሚወራውን በሚዲያም የምንሰማው እንዲዳሰስ ያደረገ እንትን ነው፣ ቴክኖሎጂ ነው። አሁን በትራንስፖርቱም ላይ ህዝቡ በተቸገረበት ነገር ላይ ሞልቀል ጠፍ ያለ ነገር ይሰጣል ብዬ አስባለሁ። ኖርማሊ አሁን ዛሬ የተሳፈር ነው ወደ ፒያሳ ነው በአራት ብር ነው የተሳፈር ነው ዛሬ በአራት ብር ነው የተሳፈር ነው ስንል ከፍላችኋል። ዛሬ ነው የሙከራ ነው ቆርጬ ያለሁ እኔ የመጀመሪያው ትኬት እንደውም የኔ ቁጥር እና ቆርጣ አሁን ከፍለን እየድክ ያለሁ እኔ ቆርጬ ነው በህጋዊ መንገድ ነው እየድክ ያለሁ እኛ ህግ ወጥ እያረከው ነው ማለት ነው እናንተ ተጋብዛችሁ ነው እና የቆረጡ አሉ ማለት ነው እናንተ ትኬት ቆርጠ የገቡ አሉ እኔ ጠዋት ነው የቆረጥኩት። ምክንያቱም ጊኔስ ቡክ ላይ መመዝገብ ፈልጌ ነው። የኢትዮጵያው ላይ በሐዋሳ ዩኒቨርሲቲ ተማሪ የሆነውና ለእረፍት አዲስ አበባ የሚገኘው በረከት በቀለም የአገልግሎቱ መጀመር የከተማዋን እድገት እንደሚያሳይ ይገልጻል። እድገቱን የሚያሳይ ነው እያየን ያለ የምንሰማውን በየሚዲያ የምንሰማውን እድገት ተጨባጭ እንዲሆን ያደረገ ነው። ሁለተኛ ደግሞ ለአዲስ አበባ ውበትም ነው እና እድገቷን ታንጀብል እንዲሆን ያደረገ ነው እና በጣም አሪፍ ነው ከዋጋ አንጻር ምን ያህል ሚዛናዊ ነው? ፍትሐዊ ነው? ዋጋው ከሰው የመክፈል አቅም ጋር በማነጻጸር ዋጋው በጣም ተመጣጣኝና ፌር ነው ብዬ ነው ማስበው። አንደኛ ጊዜያችንን ሴቭ አርገን የምንሄደው፣ ሁለተኛ ከታክሲ ወደ ታክሲ ወደ ምንንቀሰ በማቆራረጥ የሚጉላላው ህዝብ በአንድ መስመር ስለሆነ የሚሄደው ዋጋው በጣም ፌር ነው እና አሪፍ ነው ተመችቶኛል። ዋጋው ትናንት አገልግሎት የጀመረው ከቃሊቴ የሚነሳውና ዳግማዊ ምንሊክ አደባባይ የሚደርሰው መስመር ነው። ቀጣዩ ጣቢያ ጎጃም በረንዳ። እባኮትን ለመውረድ በስተቀኙ ያሉ በሮችን ይጠቀሙ። ከአያት ተነስቶ ጦር ኃይሎች የሚሄደው ግን ገና አገልግሎት ላይ አልዋለም። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ኢንጂነር ጌታቸው በትሩ የዚህ ምክንያት ምን እንደሆነ ለቪዮኤ አብራርተዋል። የኢንዱስትሪ ፕራክቲስ ተራ በተራ ነው የምትጀምረው። ሁሉንም በአንድ ጊዜ ጀምረ ምክንያቱም ኮመን ሴክሽን የምንላቸው አሉ። ኮመን ሴክሽኖች ላይ እንዴት አድርጎ ነው የሚሳለጠው የሚለውን ቀስ ብለህ ነው የምታየው። ይህንን ለማድረግ ነው እንጂ ኢንቨስትመንት ነው የለውም። ኢንዱስትሪ ፕራክቲስ ነው። ጥያቄ ዶክተር ጌታቸው ለምሳሌ አንዳንድ ቦታ ላይ በዋሻ ውስጥ ነው፣ ከመሬት ስር ነው አንደኛ። አንዳንዱ በመሬት ነው የሚሄደው፣ አንዳንዱ ደግሞ ከመሬት በላይ ነው የሚሄደው። ለምሳሌ መስቀል አደባባይ ለምን በአየር ላይ ሆነ? ዋነኛ አደባባይ ነው የከተማዋ፣ በውስጥ ቢሆን ኖሮ የሚሉ እንግዲህ የባለሙያ አስተያየቶች አይደሉም፣ ነግሮት እንደዚሁ የተለያዩ ሰዎች የሚያነሷቸውን ነው። እንዴት ነው የሆኑት? የአላይንመንት ምርጫ የተለያዩ ጉዳዮችን ይመለከታል። አንደኛው መስመሩ ቶፖግራፊው የወጣ ግባው ከዚያ ስበ ወደዚያ ለማስመጣት ስትል የምታገኝ በአብሮ በጣም በትንሽ በትንሽ የሀይት ልዩነት ነው የከፍታ ልዩነት የከፍታ ልዩነት ነው የሚሄደው እኛ የተፈቀደልን 18 ዲግሪ ብቻ ነው ፐርሰንት ማለት ነው። የተፈቀደልን ሲሉ በማን ማለት ነው? ስታንዳርዱ ነው መጀመሪያ ስትነሳ አንድ ስታንዳርድ ይዘህ ነው። የዚህ በአሁን የቶፖግራፊ ፐርሰንቴጁ ስንት ነው? በአንድ መቶ ሜትር አንድ ሜትር ከሰማንያ ብቻ ነው ላይ ከፍ የምትለው ያንን አሳልጠህ ለማግኘት ስትደርስ ከልደታ ተነስተህ እስከ መስቀል አደባባይ ላይ ድረስ ልታደርገው የምትችለው ይሄ ነው። ቶፖግራፊ ኢንፍሉዌንስ አድርገው እንግዲህ ምናልባት ጊዮርጊስ ወደ ታች የወረድነውን 20 ሜትር 100 ሜትር ወርደ ሁለመናውን አንደርጋውን ማድረግ ይቻላል። ይሄ ደግሞ የገንዘብ ጉዳይ ጠይቃ የአቅም ጉዳይ ቴክኒካል የሆኑ ጉዳዮች አሉ፣ የቴክኖሎጂ ምርጫዎች ያሉ እነዚህን ነገሮች ሁሉ አድርገን ስለሆነ ይሄን ያህል አሁንም መስከላ ዳ ከላይ በኩል ሄድ እንችልና ከጎን በኩል እኛ ጠርዟን ይዘን ሄድ ነውና አደባባዩ ጋር ምንም ግንኙነት የለም። አይተው ከሆነ የእግረኛ መንገዱ ላይ ነው። ወጣ ብለው እግረኛውንም መንገድ በጣም አልወሰን ነው ለጊዜው የአዲስ አበባ ባቡሮች የሚሽከረከሩት በቻይናውያን ባለሙያዎች ነው። ለተወሰነ ጊዜ ረዳት ሆነው የሚቆዩት ኢትዮጵያውያን ባለሙያዎች በሶስት ዓመታት ውስጥ ኃላፊነቱን እንደሚረከቡም ተጠቁሟል። ይህንን ኃላፊነት ለመረከብ እየተዘጋጁ ካሉት አንዱ በቻይና ለአስር ወራት የሰለጠኑት ደበበ ከተማ ናቸው። እርሳቸውና ስልጠና የወሰዱ ሌሎች ኢትዮጵያውያን በሂደት ቻይናውያኑን እንደሚተኩ ያብራራሉ። አሁን ኛው በየሰርኩሌሽን አለ ተከፋፍሎ ሁሉም ሰው በአንዴ ሳይሆን በየተራው በየተራው በየያደሩ በየአመቱ ማለት ነው በየችለታው ብቃቱን ወስዶ ራሱን ከተማመነ በኋላ ያ ነገር ላይ ኮንፊደንስ ካለ በኋላ ነው ስራ ውስጥ መተማመን ካዳበራችሁ በኋላ። እኛ አሁን እዛ የወሰድነው ብዙ ስልጠናዎች ወስደናል። እዚህም ከመጣን እስከ ዛሬ ድረስ ስቲል ስልጠና ላይ ንናለ ነው ከስልጠና በኋላ አሁን ወደ አርባ ሰው ከዛ በኋላም አርባ እንደዛ እየተባለ ሁሉም ሰው ወደ አንድ መቶ ሰላሳ ሁለት ሰው ነው ለጊዜው እንትን እያለው እና ይሄ ለወደፊቱ እነሱም ኮንትራታቸው ሲጨርሱ ችሎታችን እራሳችን ላይ በተማመኑ በኋላ ሊገባ ይቻላል ማለት ነው። የባቡር ትራንስፖርት አገልግሎት መጀመር ደስታን የፈጠረውን ያህል መስመሩ በሚያልፍባቸው መንገዶች ግራና ቀኝ በቂ መሸጋገሪያዎች አለመኖራቸውና የህብረተሰቡም የግንዛቤ ደረጃ ስጋት እንደሚፈጥርባቸው የሚናገሩ አሉ። በተለይ ከአደጋ አንጻር ስለሚኖረው ስጋት የተጠየቁት የትራንስፖርት ሚኒስትር ወርቅነህ ገበየው የወጡ ህጎች ተግባራዊ እንዲደረጉ ጥሪ አቅርበዋል። እንግዲህ ዋናው ነገር ይሄ ነው። በተለይ ሚዲያውን የምጠይቀው የጥንቃቄ ጉዳይ ላይ የበኩላችሁን ኃላፊነት እንድትጠየቁ ነው። ትላንት ከተማ ውስጥ በዚህ በቀላል ላይት ሬልዌይ ለማየት በምጓዝበት ጊዜ ራሱ ያየሁት አንድ ልጅ ዘሎ ሊገባ ሲል አደጋ ሊደርስ ይችል ነበር። ስለዚህ ህብረተሰቡ ይህን ነገር በደንብ መገንዘብ መቻል አለበት። እኛም በበቂ ሁኔታ ለማስገንዘብ እንሞክራለን። ህግ ወጥቷል። ከትላንት ወዲያ የሚኒስትሮች ምክር ቤት የባቡር ደህንነት አገልግሎትን በተመለከተ ህግ አውጥቷል። ደንብ አውጥቷል ማለት ነው። በዛ ደን ግንብ ውስጥ የተዘረዘሩትን ሁሉንም ነገሮች አንደኛ፣ ህብረተሰቡ በሚገባ አውቋቸው፣ ተገንዝቧቸው በስራ ላይ እንዳያውላቸው በመኪና አደጋ የሚያልፉ የዜጎችን ህይወት እንዳለ በተጨማሪ ደግሞ በዚህ አንድም ሰው እንዲሞት አንፈልግም። 475 ሚሊዮን ዶላር ወጪ የተደረገበትና አገልግሎት መስጠት የጀመረው የአዲስ አበባ ቀላል ባቡር ፕሮጀክት የመጨረሻው እንደማይሆን ሚኒስትሩ ተናግረዋል። በቀጣዮቹ አምስት ዓመታትም ተጨማሪ መስመሮች እንደሚዘረጉ ነው የጠቀሱት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ አይነት ባቡር ነው ቤንዝ ለገብጋባ ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ የሚወዳት ሊትሬ ይዞ ገባ ልምልም ባቡሩ ልምልም ባቡሩ ወጣት ይዞ በሙሉ

አይባልም ደርሶ የወሰደውን ሰው ያመጣል መልሶ። ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ ልምል የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የእኛም የስርጭት ባቡር እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ተከታዩ እሰጥ አገባ ነው። ዛሬ ተከራካሪዎቻችን ባለፈው ሳምንት ፕሮግራም ጥበት ሳቢያ አስተዋወቀን ብቻ የተሆነው ፕሮግራም ነው። አቶ መሀሪ ዮሐንስ ሌ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናቶች መምህር ናቸው። ነገር ግን የኢህአደግን ፖሊሲ በመደገፍና በአባልነታቸው የሚያቀርቧቸው ትችቶች በግልጽ በቀጥታ የሚያምኑባቸውን ነገር ነው የሚያቀርቡት። አቶ ፈቃደ ሸዋቀና ከዚህ ከዋሽንግተን ዲሲ የመንግስቱን አቋም ወይም ፖሊሲዎች በመቃወም ነው። ሁለቱ ናቸው እንግዶቻችን። በወቅታዊ ርዕሶች ላይ ነው ሁልጊዜ የምናደርገው እና ከቅርብ ጊዜያቱ ሁኔታዎች ጋር አያይዘን እንነሳለን። እንግዲህ እነኚህ ሁለት እንግዶቻችን ናቸው። ዛሬ አጠር ያለውን ክፍል እናቀርባለን። ከቅርቡ የኢህአዴግ አስረኛው የኢህአዴግ ጉባኤ እንነሳ በኢትዮጵያ ወቅታዊ ጉዳዮች ላይ ትርጉም ያለው አንድምታ ያሳድር ይሆናል ከሚል መነሻ ተቺዎች የተለያየ ሀሳብ ሰንዝረውበታል። የኢህአዴግ አመራር በኢትዮጵያ አንገብጋቢ ጉዳዮች ላይ ሁነኛ ድርሻ ወይም አንድምታ ሊኖራቸው የሚችሉ ጭብጦችን አላስተናገደም፣ በገዛ ውስጥ ጉዳዩ ተጠልፎ ነው የከረመው የሚል ነው። አቶ መሐሪ የእርሶን ዩኒቨርስቲ ትምህርት ክፍል የፖለቲካ ተንታኝ ጨምሮ ተንታኞች አስተያየት ሲሰጡ የቆዩት ምን ይላሉ እርስዎ? ያው እንግዲህ ስናየው እንደነበረ እኔ በጉባኤውን በተለይ ከድርጅት ጉባኤ ድርጅቶች በተለያየ መልኩ በተለያዩ የሀገራችን ከተሞች ጉባኤዎቻቸው ሲያደርጉ ነበረ። አጠቃላዩ የኢህአዴግ ጉባኤ ከመካሄዱ በፊት በተለይ እዚህ መቀሌ እንደመሆነ ያው የህወሀት አስራ ሁለተኛ ጉባኤን በቅርበት ሲከታተለው ነበረ። ምንድን ነው አሁን ጉባኤው በምን ጉባኤ ማለት በኢህአዴግ ቋንቋ ወይ በኢህአዴግ ፖለቲካዊ ባህል የራሱ ቦታ ያለው ነው። ጉባኤ ያው እንግዲህ የከፍተኛው የድርጅቱ መወሰኛ ቦታ ነው ወይም ደግሞ ከፍተኛ ስልጣን ያለው አካል ነው። ስለዚህ በጉባኤው የሚ ብዙ ነገሮች ብዙ ውሳኔዎች ምናልባትም የፖለቲካ አስተሳሰብ ለውጡም ካለ የአሰራር ለውጡም ካለ የፖሊሲና ስትራቴጂ ማሻሻያዎችም ካሉ ብዙዎቹ ውሳኔዎች ወይም ደግሞ ትኩረቶች የሚተላለፉት በጉባኤው ነው። ስለዚህ ከዚህ አንጻር ጉባኤውን ስከታተለው ነበረ። ያው ሀገሪቱ ያለችበት ሁኔታን ነው ማየት ያለብን። ያው ሀገሪቱ ላለፉት አምስት አመታት የእድገትና ትራንስፎርሜሽን እቅድ አውጥታ በማስፈጸም ላይ ነበረች። ያው ይህንን አንደኛው ትልቁ ትኩረት ነበረ። እድገትና ትራንስፎርሜሽን እቅዱ ያነሳቸው ወይም ይዘዋቸው የተነሱ ግቦች ነበሩ። አፈጻጸማቸው ምን ይመስል ነበረ? የተገኘው ውጤት ምንድን ነው? ያጋጠሙን ችግሮች ምንድን ናቸው? ብሎ በሚገባ ገምግሟቸዋል። ይህንን በሚመለከት ነው። ከዛ ራሱን ደግሞ ድርጅቱ እንደ ምርጫ ተካሂደዋል። ባለፈው አምስተኛው ሀገራዊ ምርጫ ጉባኤው ድርጅቱ አሸንፈዋል። ሌሎች ከእሱ ጋር የሚሰሩ አጋር ድርጅቶችም አሸንፈዋል። ስለዚህ ያው ህዝቡ የሰጠን አደራብሎ ነው ድርጅት የተነሳው ያው አሸንፏል። አሸንፎ መቀጠል ካለበት የጀመረውን የልማት ጉዞ በተለይ ደግሞ በጂቲፒ የታየው ታቅዶ የነበረውን የሀገሪቱ ኢኮኖሚያዊ መዋቅራዊ ለውጥ ለማምጣት የተደረገው ሙከራ የት ደረሰ ብሎ ሁለተኛው ጂቲፒ ላይ ለመግባት ሀገሪቱ የጀመረችውን ፈጣን የኢኮኖሚ ልማት ለማስቀጠል ማነቆዎች ናቸው ያላቸው ፈትሸዋል። ስለዚህ በዚህ ሂደት ውስጥ ስናየው ይሄ የሀገሪቱ የልማት ጉዳይ ዋነኛው እንደ እኔ እንደ አንድ በቅርበት ኢትዮጵያ ውስጥም የሚኖር ፓርቲውን በቅርበት የሚያቅሰው ወይም ደግሞ እንደ ራሴ እንደ ፖለቲካል ሳይንስ ተማሪ የኢትዮጵያ አንገብጋቢ ጉዳይ በዚህ ወቅት ምንድን ነው ብዬ ሳስበው፣ ያው እሱን ቅድሚያ ይሰጡታል ድህነት ና ሀላቀርነት ናቸው። እነዚህ ድህነት ና ሀላቀርነት ለማሸነፍ ደግሞ የተቀረጸው የኢኮኖሚ ልማት ፖሊሲዎች ና ስትራቴጂዎች አሉ። ይህንን ለማሸነፍ፣ ድህነትን ለማሸነፍ ይህንን ፖሊሲዎች ና ስትራቴጂዎችን ምን ምን ምን ለውጥ አመጡ ያቀድ ነውስ፣ ምን ላይ ደረሱ ብሎ ድርጅቱ መመርመሩ ከዚህ በላይ አገብጋቢ ጉዳይ አለ ብያላምን ማለት በቅድሚያ የምስጠው ነው። ሁለተኛ ደግሞ ምንድን ነው ይህንን ለማስፈጸም ድርጅቱ የመምራት ቁመና ሊኖረው ይገባል። ድርጅቱ የጀመረውን የልማት ጉዞ ወይም ደግሞ የቀረጻቸው ፖሊሲዎች እና እስትራቴጂዎችን የማስፈጸም አቅም አለው ወይ? ድርጅቱ እነዚህን ለማስፈጸም እንቅፋት ሆኖ ሊገጥመው የሚችል ችግር በዋናነት ከራሴ የመነጫ አልበ ነው የሚያምነው ራሱ ምን ምን አይነት ሁኔታ ውስጥ ነው ያለው? ከእነዚህ ሲያነሳቸው የነበረው ደግሞ ድርጅቱን ጠልፎ ሊጡል የሚችሉ እንዲሁም ደግሞ የሀገሪቱ የልማት ጉዞን ሊያደናቅፉ የሚችሉ የመልካም መስተዳደር ና የኪራይ ሰብሳቢነት ችግሮች ናቸው ብለው እነዚህ ግንባር ቀደም ከመጀመሪያ እስከ መጨረሻ የድርጅት አጀንዳዎቹ ነው። የመፍትያ አቅጣጫ ትኩረቱን ተይዞላቸው ያለቁ ናቸው እና መልካም መልክ ሳይሆኔ የድርጅቱ ጉባኤ ስኬታማ ነበረ ብዬ ነው መልካም። ዝርዝሮቹን እንመለከታለን። አጠር አጠር አድርጋችሁ አንኳር አንኳር የምትሏቸውን ነጥቦች እንድታነሱ አድርጋለሁ። ቅብብሉ እንዲኖር የሁለት ወገን ሀሳቡንም በአግባቡ ማስተናገድ እንድንችል የተሳካ ነበር ብለዋል። አቶ መሀሪ አቶ ፈቃደ በኢትዮጵያ ጉዳዮች ላይ እንደሚጽፍ ሰው የኢህአዴግን አስረኛ አመታዊ አስረኛ ጉባኤ አንድምታዎች ሲመረምሩ የተሳካ ነበር፣ አንገብጋቢ ጉዳዮችን ተመልክቷል ነው ያሉት አቶ መሀሪ። እሳቸው ከዚህ በላይ የለም አንገብጋቢ ብለው ያሏቸውን ጭብጦች አንስተው ለእርሶ የተሳካ ነበር ለኢትዮጵያ ሕዝብ ግድ የሚለው የሚያሳስቡት ነገሮች ተዳሰዋል ብለው ያምናሉ? እኔ የተከታተልኩትን ያህል ምናልባት እዛ በቅርብ ሆኜ ብዙ ዝርዝሮችን አላየው ይሆናል፣ ግን አጠቃላይ ፍሬምወርኩ የጉባኤው በአብዛኛው ሜካኒካል የሆነ ብዙ ማሰብ የሌለበት አሁን ስለ ልማትም ሆነ ስለ ወደፊቱ ኢኖቬቲቭ የሆነ አይደለም። ብዙ ጊዜ ሁልጊዜ ሲደረግ እንደምንሰማው ሜካኒካል ነው። ብዙ የፕሮፓጋንዳ ትርፍ እንዲኖረው ተደርጎ ነው ለፐብሊክ የሚቀርበው። በዝግ የሚነጋገሩት ነገር እንዳለ አላውቅም። ግን ቢያንስ እንደ አንድ ኢትዮጵያዊ ተመልካች ሳይ የፕሮፓጋንዳ ጥቅም ባላቸው ነገሮች ላይ ያተኮረ ለምሳሌ በሀገሪቱ ውስጥ ያለውን የሰብአዊ መብት ሁኔታ፣ የዲሞክራሲ ጥያቄ፣ በርከት ያሉ ሀገሪቱ ውስጥ ያሉ ችግሮች፣ ምሁራን፣ የውጭ መንግስታት፣ ሌሎች የሚያነሷቸውን ጥያቄዎች ሁሉ ዲስኒስ የሚያደርግ አይነት እንደሌለ ለመቁጠር ሙከራ የሚያደርግ አይነት አካሄድ ነው የሚያው ፈረንጆችቹ እንደሚሉት ዝም ብሎ ይሄ ሰልፍ ፉል ፊሊንግ የሆነ ለራስ የሚመች አይነት አካሄድ ያለበት ነገር ምንም ነገር አላየሁም፣ እንትን ላይ መልካም ግራና ቀኝ ያነሳቸዋቸውን ጭብጦች ለበለጠ ነጥረው ለሚወጡ ሀሳቦች ክርክሩን ለማቀላጠፍ አንዳንድ ዝርዝሮችን ማንሳት ይኖርብናል። አቶ መሀሪ ወደ እርስዎ መለሳለሁ። ድህነትና ልማትን ይልቁንም ደግሞ ኢህአዴግ የሚመራበትን እድገትና ትራንስፎርሜሽን ይላል የእንግሊዝኛውን ቃል በተመጣጣኝ አማርኛ ለመለወጥ ልሞክር፣ እድገትና የብልጽግና ሽግግር እቅዱን በዋናነት የሚመረምርበት መድረክ አድርጎታል እና ከዚህ በላይ አንገብጋቢ ርዕስ የለም ድህነትና ልማትን የተመለከተ ብለዋል። የሰብአዊ መብት የዜጎች ነጻነት ዲሞክራሲ እነኚ አንገብጋቢ አይደሉም ወይ አቶ ፈቃደ እንዳነሱት ለእነኚ ስፍራ ሰጥቷለሁ የ ጉባኤው አልሰጠም የሚል ነው ትችቱ እስካሁን የተመለከት ነው አቶ መሀሪ ነው አሁን ቅድም ስልህ እንደነበረ ነው ልማት ዋነኛ አጀንዳችን ነው ምክንያቱ ድህነት ና ኋላቀርነት ሀገሪቷ ከውስጥም ከውጭም ሊገጥማት የሚችል ችግር እንዳትመክት ሊያደርጋት ስለሚችል ልማት ማምጣት አለብን ይኸው ይሄ ፍሬምወርክ ነው ፒአርዴፍ አስተሳሰብ ነው ከዚህ ተነስተን ነው የምናየው። በዚህ ሂደት ላይ ያው ይህንን ልማት ለማምጣት እድገትና ትራንስፎርሜሽን ምንድን ነው እድገትና የብልጽግና ሽግግር ያልነው ቅድም በአማርኛ እሱን ለማረጋገጥ ፓርቲው መሪ ፓርቲ ነው። ላለፉት አስር አስራ ሁለት አመታት ልማቱን እየመራ የሚታይ ግን አይነተኛ የሆነ ለውጥ ማምጣት ችሏል። ይህንን ለማስቀጠል ፈታኝ ነው ያለው ሌላኛው አደጋ ድህነት እንዳለ ሆነው የልማት ጥያቄም እንዳለ ሆነው የራሱ የድርጅቱ የአሰራር በጥንካሬም መርምረዋል። የድርጅቱ የውስጥ የራሱ ዲሞክራሲ አሰራር አለው በድርጅት ያለው መልካም ማስተራረም ገብቷል። ይህንን ደግሞ በሀገር አቀፍ ደረጃ ላለው የዲሞክራሲ ግንባታና የመልካም አስተዳደር ወይም ደግሞ ለህዝቦች ተጠያቂነት፣ ፍትሐዊነት፣ ግልጽነት ያለው አሰራር የሚመለከቱ ናቸው። በአጠቃላይ ይሄ ማለት እኔ ቅድም ያልኳቸው በዋናነት የሚጠቀሱ ናቸው እንጂ ዲሞክራሲ አያስፈልገንም መብቶች አልተነሱም ወይ ደግሞ ሰብአዊ መብት የሚባሉት ነገሮች አይመለከታቸውም ማለት አይደለም ግን እነዚህ ከዛ ስር ነው የሚቀመጡት። አሁን የኢትዮጵያ መንግስት እመራበታለሁ እያለ ያለው ወይም ደግሞ እየተመራበት ያለው አስተሳሰብ ልማታዊ ዲሞክራሲያዊ መንግስት ይባላል። ልማታዊ ዲሞክራሲያዊ መንግስት ደግሞ ራሱ ያስቀመጣቸው ፒላሮች አሉ። ዲሞክራሲ የሰጣቸው መሰረታዊ የሆኑ የዲሞክራሲ እሴቶች ወይም ደግሞ ፕሪንሲፕል መርሆች እነሱ መከበር እንዳለባቸው፣ የሰብአዊ መብት ሲባል ራሱ የተለያዩ መልኮች አሉት። ለምሳሌ እነዚህ በምዕራብ ዓለም በሊበራል የፖለቲካ አስተሳሰብ የሚታወቁትን ስህተት ምናምን የምንላቸው እኩልነት የምንላቸው እንዳለው ነው። በሌላው መልክ ደግሞ ይሄ ሊበራል የፖለቲካል ኢኮኖሚ የማይመልሳቸው ሊበራል ያልሆነ ማዕቀፍ ልትመልሳቸው የምትችል እንደነ የፍትሀዊ ተጠቃ የፍትሀዊ የኢኮኖሚ የስራ ፈጠራ ኢኮኖሚክ ጀስቲስ የምንለው የኢኮኖሚ ተጠቃሚነት ፍትህ የምንላቸው እነዚህን ያካትታል። በእኛ ሀገር ያለው የመብት ቅመራ ወይም ደግሞ መብቶችን ራሱ ከዛ ከምዕራቡ ዓለም የሚታወቀው ሰብአዊ መብት የምንለውም ዲሞክራሲያዊ መብት የምንለውም ይለያያሉ። ኢትዮጵያ የራሷ የሆነ የፖለቲካ አስተሳሰብ ለመገንባት እየሞኮሮች ነው ያለን። እስኪ ንገሩ። አቶ መሐሪ ጣልቃ ልግባ። ምናልባትም ብዙዎችን ሊያነጋግር የሚችል አንድ ጭብጥ ነቅተዋል። እነኚህ የመብት ጥያቄዎች የሚባሉት በኢትዮጵያ የተለየ ገጽታ እንዳላቸው ገልጸዋል። የዜጎች መብት በኢትዮጵያ በምን መልኩ ነው የሚታየው? የአንድ ዜጋ መብትስ ተከበረ አልተከበረም የሚለው ጥያቄ እንዴት ነው የሚመለስ? ምንድን ነው ልዩነቱ? አሁን ሳይንቲፊካሊ ስናየው መብት የሚባሉት በሁለት እንከሳቸው ይችላለን። ሰብአዊ መብት ምንላቸዋሉ፣ ዴሞክራሲያዊ መብት ምንላቸዋል። ሰብአዊ መብት የሚባለው ልዩነት የለም፣ በዓለም አቀፍ ደረጃ የሰው ልጅ ሰው በመሆኑ የሚያገኛቸው መብቶች ናቸው። ዴሞክራሲያዊ መብቶች ስንመጣ ደግሞ በተለይ ለዜጎች የተሰጠ ነው። በዚህ ዴሞክራሲያዊ መብት ዴፊኒሽን ላይ ኢትዮጵያ በአብዮታዊ ዴሞክራሲ የሚመራ ለሁለት ይከፈላል። የቡድን መብት የሚባላለን፣ የግለሰው መብት የሚባላለን። የቡድን መብት የምንለው ለእነዚህ ለብዙሀነት ለብሄር ብሄር ብሔረሰቦች ለሃይማኖቶች መብት እውቅና የሚሰጥ ነው። ህገ መንግስቱን በዛ ነው የተቀረጸው። ሰብአዊ መብት የግለሰቦች መብት የምንለው ደግሞ የኢትዮጵያ ዜጎች በዜግነታቸው እንደ ግለሰው ማግኘት ያለባቸው መብቶችን፣ ሀሳብን በነጻነት የመግለጽ የተለያዩ እነዚህ በሌላው አለም የሚታወቁ ፖለቲካል ኤንድ ሲቪክ ራይትስ የምንላቸውም የሚያካት ናቸው። ስለዚህ ከዚህ አንጻር ነው የምናያቸው እና ይሄ ነው የኢትዮጵያ የፖለቲካ አስተሳሰብ። ህገ መንግስቱን ስታየው በአጠቃላይ የፖለቲካል ሲስተሙ ላለፈው የተገነባው ከነዚህ በነዚህ ካሄዶች የተቀመረ ነው። ከዚያ አንጻር ስናየው ነው ትርጉም ሊሰ ውይይቱ አልተጠናቀቀም። በነገው ዝግጅታችን ይዘን የምንቀርበው ይሆናል። አድማጮች፣ የምሽቱ ስርጭት ወደ መጠናቀቁ ተቃርቧል። ያለፏቸውን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሪክ አንድ ቃል ነው ቪኦኤ ኒውስ ዶት ኮም ስላሽ አማሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም በሰፊው እንገኛለን። ቪኦኤ አማሃሪክ ብላችሁ ፈልጉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት በሚተላለፈው ስርጭት እንደገና እንገናኛለን። እስከዛው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት። ሙዚቃን ጋብዛችሁ ብዬ ሳይከብደኝ እርምጃ በሰባ ደረጃዎች ሽሽ ወደ ማታ ማታ ማታ ብቅ በሲቅር ክራር ሲመታ እንጀራ አይቀርብም ካለወጥ። አፎ ገላዋን አልዘግቢያለው ማነው ካላችሁ ማነው? ማነው ልቤ ልቤ ነው ልቤ ራብተኛው፣ እሷ ነው ሌት ማይተኛው። ይውጣ ይውጣ ቤይዛል በርምጃው፣ ከእሷ ይልስም ሰባ ደረጃው።